ሩዋንዳዊው ኬቪን ካባትሲ የ22 ዓመት ወጣት ነው። በአነስተኛና በመካከለኛ የንግድ ድርጅቶች ላይ የሚወርት የግል ድርጅት ባለቤት ነው። የንግድ ድርጅቶቹ በቡና ምርት፣ በስኳር ንግድ ወይንም በቴክኖሎጂ መስክ የተሰማሩ ናቸው። የድርጅቱ አጠቃላይ መዋለ ንዋይ ከ15 ሺህ እስከ 50 ሺህ ዶላር ይደርሳል። ካባትሲ ያደገው ደቡብ አፍሪቃ ነው። ቤተሰቡ በሳምንታት ውስጥ ወደ አንድ ሚሊዮን የሚጠጋ ሕዝብ ከተገደለበት የሩዋንዳው የዘር ማጥፋት ወንጀል ሸሽቶ ደቡብ አፍሪቃ በመሰደዱ ነበር እዚያ ያደገው። የእርስ በርስ ጦርነቱ ሀገሪቱን ባዶ እጅ አስቀርቷል። ሰላም ከወረደ በኋላም እርስ በርስ መተማመኑ ሳይቀር ሁሉም እንደገና መገንባት ነበረበት ይላል ካባትሲ። ሩዋንዳ አሁን ፈጣን የኢኮኖሚ እድገት በማስመዝገብ ላይ ካሉት የአፍሪቃ ሀገራት አንዷ ናት። ካባትሲ በሀገሪቱ ለምጣኔ ሀብት እንቅስቃሴ አመቺ ሁኔታ ይፈጠራል ብሎ ባያልምም ተስፋ ማድረጉ ግን አልቀረም። በዚህም ምክንያት የዛሬ ሁለት ዓመት ወደ ሀገሩ ተመለሰ። የአንድ ሺህ ኮረብታዎች መገኛ የሆነችው ሩዋንዳ ለእርሱ አንድ ሺህ እድሎች ያሉባት አገር ሆናለች። የዓለም ባንክ እንደሚለው የሩዋንዳ የኢኮኖሚ እድገት ወደ ሰባት በመቶ ይጠጋል። ይህ ደግሞ ከአብዛኛዎቹ የአፍሪቃ አገሮች የምጣኔ ሀብት እድገት ጋር ሲነጻጸር ከፍተኛ ነው። የጄኔቫው የዓለም የኢኮኖሚ መድረክም የሩዋንዳ ኢኮኖሚ ከፍተኛ ውጤት ያስመዘገበና ከአፍሪቃ ኢኮኖሚዎችም እጅግ ተፎካካሪ ብሎታል። ዘንድሮ በአፍሪቃ ምጣኔ ሀብት ላይ የሚነጋገረው የዓለም የምጣኔ ሀብት ጉባኤ ኪጋሊ የተካሄደውም በዚሁ ምክንያት ነው። ሩዋንዳ ለሌሎች የአፍሪቃ ሀገራት ምሳሌ ልትሆን የምትችል ሀገር መሆኗ ይነገራል። አይኤችኤስ የተባለው የጥናት ቡድን የአፍሪቃ ጉዳዮች ክፍል ኃላፊ ነጻነት ተስፋዬ ለዶቼ ቨለ በሰጡት ቃለ ምልልስ ሩዋንዳን ለዚህ ያበቃት የምትከተለው የአሰራር ስልት መሆኑን ገልጸዋል። ሩዋንዳ በጣም ግልጽ እቅድ እና አካሄድ አላት። መንግስትም አደርጋለሁ የሚለውን በሥራ ላይ ለመዋል እየጣረ ነው። ስለዚህ ለአንድ የውጭ ባለወረት ግልጽ አሰራር መኖሩና እነርሱም ሊከተሉት የሚችሉ የቀደመ ሥራ ማየት መቻላቸው በጣም አበረታች ነው። መንግስት ራሱን እንደ አገልግሎት ሰጭ ነው የሚያቀርበው። በፋይናንስ፣ በሕክምናና በቴክኖሎጂ እንዲሁም በኮሚኒኬሽን ዘርፎች ሌሎች አገራት የተለየ ስልት ነው የሚከተሉት። ሩዋንዳ ደግሞ የሚያዋጣትን አመዛዝና ይህን መሰረት በማድረግ የራሷን ስልት ትፈጥራለች። ይህንንም ደረጃ በደረጃ እያካሄደች ነው። አፍሪቃ ላይ ያተኮረው የዓለም የምጣኔ ሀብት ጉባኤ ኪጋሊ መካሄዱ ለሩዋንዳ ብዙ ጥቅሞች አሉት ይላል። የዛሬ አራት ዓመት ከቦትስዋና ወደ ሀገሩ ሩዋንዳ ተመልሶ የንግድ ድርጅት ያቋቋመ ኤፍሬም ሩዋምዌንገ፣ ይህ ጉባኤ ኪጋሊ ሲካሄድ የመጀመሪያው ነው። እኔ ሩዋንዳዊ ነኝ፣ ኪጋሊ ውስጥ ልምዱን ተካፍያለሁ። እንደ ሀገርና እንደ ሕዝብ ከዚህ ቀደም ልናገኛቸው፣ ልናነጋግራቸው ከማንችል ሰዎች ጋር እየተገናኘን ነው። የቱሪዝም እንቅስቃሴውን ብንመለከት ሆቴሎች በሙሉ ተይዘዋል። አሁን ክፍል ማግኘት ያስቸግራል። ጉዞውን ስንመለከት ደግሞ ብዙዎች በእኛ አውሮፕላን ነው ኪጋሌ የመጡት። ይህ ሁሉ ኢኮኖሚውን እያሳደገው ነው። የሩዋንዳ የሰራተኛና ቅጥር ጉዳይ መስሪያ ቤት እንደሚለው በሀገሪቱ ስራ አጥነትን ለመቋቋም በየዓመቱ 200 ሺህ አዳዲስ ክፍት የስራ ቦታዎች ያስፈልጋሉ። በዓለም ባንክ ትንበያ መሰረት በሩዋንዳ በርካታ ወጣቶች በቅርብ ጊዜ ውስጥ ስራ ፈላጊ መሆናቸው የሀገሪቱ አንዱ ትልቁ ፈተና መሆኑ አይቀርም። በዚህ የተነሳም የሩዋንዳው ፕሬዚዳንት የፖል ካጋሜ መንግስት ትኩረቱን ብዙ የስራ እድል ሊፈጥር ወደሚችለው ወደ ግሉ ዘርፍ ከማድረግ ውጪ ሌላ አማራጭ ያለው አይመስልም።